በኦሮሚያ ክልል መቱ ዩኒቨርሲቲ ዛሬም ትምህርት አልተጀመረም። ዛሬ ማምሻውን ከዩኒቨርሲቲው በስልክ ያነጋገርናትና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች ተማሪ አስቀድሞ ከትግራይና ሶማሌ ክልል የመጡ ተማሪዎች በተከታታይ ትምህርት ቤቱን ጥለው ከወጡ በኋላ የሌሎች ክልል ተማሪዎችም መሰባሰብ ጀመሩ ትላለች። በሙሉ ተሰብስበው ነበረ እቃቸው ምናምን ይዘው ወጥተው ማለት ነው እና እንወጣለን አሉ። የግቢው ደግሞ አትወጡም ብሎ ያከለከለ ማለት ነው። ከዛ ሰበሰቧቸው ፀሐይ ላይ ነው ያሉት፣ ቀኑ ጋምቤላዎችን፣ የአማራዎችን ማለት ነው። ከዛ ሳይበዱ ሳይጠጡ ቀኑ ሙሉ ይዋሉ፣ ሌሊትም እንደው በዛ ብርድ አድረው ጠዋት ላይ ከአማራ የሆነ የመጣ ለመሰለኝ ዛሬ ጠዋት ማለት ነው። እና ዛሬ ሰብስቧቸው ነበረ። ገና ከስብሰባ የደቡቦችን ተሰብስበዋል፣ ሁሉም ተሰብስበዋል ገና ምን እንደተባለ አላረጋግጥም፣ ግን ትናንት ያለው ነገር ያለ ተማሪዎቹ ያነሷቸው ጥያቄዎች ምን ነበሩ? በተለይ ከአማራ ክልል የመጡ ተማሪዎችን ስብሰባ የተካፈለችው ተማሪ ታስረዳለች። በተማሪዎቹ የተነሳው በቃ ያለውን ትምህርት ልንማር ነው የሚል ርቀት የመጣ ነው። እዚህ ደግሞ ትምህርት እየተሰጠን አይደለም። እዚህም በጀት አንጨርስም፣ ቤተሰቦቻችንም አናስቸግርም፣ ወደ ቤት እንሄዳለን፣ ከእናንተ ምንም አንፈልግም የተባለው ዛሬ ጠዋት ደግሞ ክላስ ሚዚግ ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ካሉ ማስታወቂያ ቢነገርም፣ ማንም ፍቃደኛ የሆነ የለም። በቃ በጣም የሆነ የሚያሰራ አይነት ነው ማለት ምንም ሆነ በቃ ሰላማዊ የሆነ ነገር አለ። ብር ይወጣል። ሰው ሻንጣውን ዝያዘ ይወጣል። እንደገና የሚገባም አለ፣ የሚወጣም አለ። በቃል ወከባ ወደ ሳምንቱ መጨረሻ ነው ሰዳችሁ ለሳምንታት ለደህንነታችን እንሰጋለን ያሉ ከትግራይ ክልል የመጡ ተማሪዎች በአንዳንድ ተማሪዎች ወከባ፣ ድብደባና በክልሉ የጸጥታ ኃይሎችም ለእስራት የተዳረጉ ወገኖቻችን አሉ ሲሉ ግቢውን ጥለው ወጥተው ነበር የሰነበቱት። ለደህንነቱ በመስጋት ስሙን ያልጠቀሰ አንድ ተማሪ ከትግራይ ክልል የመጡ ተማሪዎች በሆቴል በፌዴራል ፖሊስ ጣቢያና አሁን ደግሞ በጋምቤላ ዩኒቨርሲቲ ግቢ እንደሚገኙ ይናገራል። በቃ መቶ ሀያ ነን ያለንበት ቦታ ደግሞ በጋምቤላ በጋምቤላ በግቢ ነው። ተማሪዎቹ ተፈጠረ የሚሉትን የደህንነት ስጋት ምን እንደሆኑ በዝርዝር እንዲያስረዱ ጠይቀናል። እናንተ ሌላ ነገር አላችሁ፣ ቦምብ ነገር ምናምን አላችሁ እና እንደዛ አይነት ተብሎ በቃ ሕይወታችን ስላሰጋ ነው ያወጣው። እኔ ራሱ ጓደኛ ነው ባንዲራ የተደረገለት ልጅ የሆነ ባንዲራ፣ የኦነግ ባንዲራ አላ ተገኝተዋል። ደርሞ ውስጥ ማን እንዳስቀመጠው አይደለ እና ከውጭ ነው ባንዲራ ተገኝቶበታል ምናምን ተብሎ ታሰረና፣ በዛ በኩል ራሴ ለአንድ ቀን ታሰሬ ነበር። አብረን እሽ ፎቶ ተነስተው ስለነበር ጓደኛ ጓደኛው ላይ ምናምን ተብል አሉና በዛ ታሰረ ነበር። የት አገር ልጅ ነው ጓደኛዬ የምትለው? እሱ እኛ ጋር ትግራይ በጋምቤላ ዩኒቨርሲቲ ግቢ ውስጥ እንደሚገኙ የተናገሩት ተማሪዎች የትምህርት ሚኒስቴር ተወካይ ሁኔታዎች ሲረጋጉ ወደ መቱ እንደሚመለሱ እንደገለጹላቸው አስረድተዋል። ከጋምቤላ በቀጥታ ወደ አዲስ አበባ በአውሮፕላን የተጓዘች አንዲት ተማሪ በዩኒቨርሲቲ ውስጥ የሚታየው የጸጥታ ችግር ከባድ ስጋት ስለፈጠረባት ትምህርቷን ወደፊት መቀጠሏን ትጠራጠራለች። በጣም ከባድ ችግር ነበር ያኔ ተማሪ ለተማሪ ማጠርጣሪ ሲያሳደር ካቸሩ ምክ ያለ ሰሆን አታምም እንደሚያደረግን ማለት ነው ሲቀጥል ደግሞ ተማሪዎቹ እንዳልትኖሩ ና ክልል ይዝመስል እኛ ዋክና የለንም እነሱ ይውጡልን ምናምን ተብሎ ተነሳ። ሲቀጥል ደግሞ በቃ የትግራይ ተወላጆች ምንም ባላረጉት ነገር የሆነ መወንጀል እንደዚህ እንደዚህ ስለትይዘው ነበር ሰ ልጆች አሉ። ባንዴራ ደግሞ የታሰረው ልጅ ያስኩት ማለት እንትን እንደሚለው ከተውበት ነው፣ ሎከር ውስጥ ማለት ነው። አውቀው እነሱን ለመወንጀል ልጅ እስ በምንም ታምር የሆነ ባንዴራ ሎከር ውስጥ አይገኝም ሲጀመር ማለት ነው ታውቂዋለሽ። እሱን ለመወንጀል ያክል ታውቂዋለሽ። ሀጎስ ይባላል ኤሌትሪካል አምስተኛ ዓመት ተማሪ ነው። እሺ፣ ከዛ በኋላ ምንድን ነው የተፈጠረው ካምፓስ ውስጥ? ያኔ ማ ሲጀመር ከሶማሌዎች ጋር ነበር ችግር ማለት ነው። ያው ክረምት የሆነ ችግር አልነበረ ኦሮሚያና ሶማሌ ማለት እነሱ ይውጥልን ምናምን ተባለ። ቀስ ከሳምንት በኋላ ደግሞ ወደ ትግራይ ተወላጆች መጣ ሲጀመር ሲጀመር ማለት ነው። ሁሉም የትግራይ ህዝብ መንግስትን ይደግፋል ብለው ስለሚያስቡ ነው በቃ እኛ ላይ ጥላቻ አለባቸው። ሲጀመር ማለት ነው እኛ የመንግስት እንደሆን ነው አድርገው የሚያስቡ። ሁላችንም መንግስት እንደሚደ እንደምንደግፍ የኢህአደግ አባላት እንዲሆን ምናምን ነው የሚያስ በመቱ ዩኒቨርሲቲ የሁለተኛ ዓመት የኮምፒውተር ሳይንስ ተማሪ እንደሆነ የገለጸው የኦሮሚያ ተወላጅ በተለይ የክልሉ ልጆች ያደረባቸውን የጸጥታ ስጋት ሲያስረዳ፣ ፌደራል አጋዚ ግብ ገብተዋል አጋዝ ምናምን ስለገቡ እኛማ ፈርተው ወጣ ለምንድን ነው የወጣችሁበት ምክንያት? ከመቼ ጀምሮ ነው የወጣችሁት? ቆያል። በቃ እስካሁን መቱ ዩኒቨርሲቲ ከገባን በኋላ እስካሁን ትምህርት ምንም የለም፣ እስካሁን አልጀመርህም። ሰላም ምናምን የለም። በቃ አሁን እኛ እንደበድበዋል፣ እንገልዋል ስለሆነ ለዚህ በቃ እኛ ፈርቶን ነው የወድ በቃ ራሱ የመቱ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ቂጤሳ ጨመዳ የተወሰኑ ተማሪዎች ግቢውን ጥለው መሄዳቸውን ገልጸው በክልሉ ባለስልጣናትና የሀገር ሽማግሌዎች ሁኔታውን ለማረጋጋት ስራ መጀመሩን ተናግረዋል። ጆሌኒ ሰባ ትግራይ ከንታን ዩኒቨርሲቲ ከነኬ ሲጅሩ ከንበረከል የትግራይ ተወላጅ የሆኑ እዚህ ዩኒቨርሲቲ ውስጥ የሚማሩ አሉ። እዚህ ከተማ ውስጥ ታዲያ ባንዲራ ተያዘ፣ ቦምብ ተያዘ ተብሎ ሁለት ጊዜ ሲወራ ግቢ ውስጥ ያሉ ተማሪዎች መፍራት ጀመሩ። በዩኒቨርሲቲ ውስጥ የተማሪዎች ዶርም ይፈተሽ ብለው ተማሪዎች ስለጠየቁ ለአንድ ቀን መኝታ ክፍሎቻቸው ተፈተሹ። ከዚያ በኋላ የተወሰኑ የትግራይ ተወላጅ የሆኑ ተማሪዎች ግቢውን ጥለው ወጡ። የተማሪዎች መኖሪያ ክፍሎች ፍተሻው ይላሉ ያነጋገርናቸው ተማሪዎች ሁሉንም ያካተተ አልነበረም። ፍተሻው ግን ለሁሉም ተማሪ አይደለም። ያው ለትግራይ ለትግራይ ተወላጆች ምናምን የሆነ ነበረ። በአይንሽ ተመልክተሻል አንቺ? በዘገባችን ያነጋገርናቸው ሁሉ በግቢው ውስጥ የኦነግ ባንዲራ ተገኘበት ተብሎ ከተወነጀለ አንድ ተማሪ ውጪ ፈንጂ አልተያዘም አልተገኘም። ይህንን አስመልክቶ ሁለቱ ተማሪዎች እንዲነጋገሩ አድርገናል። ተማ ውስጥ ቦምብ ተያይዘዋል፣ ግቢው ውስጥ ባንዲራና ልጆች ተያይዘዋል ያለ እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው ስሟ እንዲጠቀስ አልፈለገችም አብራህ የምትማር ተማሪ ነች። እስኪ በአንቺ በኩል ያለውን እንስማ። ማለት ተማሪዎች አሁን በተለይ ሰከንዴሮች ምናምን እንደዚህ ክፍሬዎቹ ሰብሰቤ ማለት እንትን አላቸው እዚህ በዜማ ምናምን የሚንቀሳቀሱ ደስ እንደ ጓደኛሞች ማለት ነው። ሲጀመር ሲጀመር ቦምብ ምናምን የተባለው አውቀው ጠላት ከላይ ከላይ እንትን የጠነሰሰው ሴራ ነው ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር አንድ ትግሬ ትንታይ ስለት ይዟል ተብሎ ጫካ ሁላ እንትን ተበጥሯል ምናምን እዚህ ጋር ጥሎታል ምናምን ተብሎ ማለት ነው። ዝም ብሎ ጠላት ያወራው ነው እንጂ በእርግጠኝነት ምነግርክ ማንም ማንም ትግሬ በቃ መጥፎ ስራ ላይ መጥፎ ስራ ላይ እንትን የሚል የሚሳተፍ ተማሪ የለም ሲጀመር ማለት ነው። ግን ሆን ተብሎ ጀስት ተማሪው ላይ ጥርጣሬ ለማሳደር ምናምን የተደረገ እንትን የተወራ ወሬ ነበር። ግን እነሱ በቃ ላይ ያሉት እኮ ያውቁታል፣ ወሬውን የጠነሰሱት እኮ ሴራውን የጠነሰሱት በስርአት እውነታውን ያውቁታል። ግን ከስር ያለው ተማሪ እውነት ነው የሚመስለው። አንድ ትግሬ ቦምብ የያዘ ሲባል በቃ ይዘዋል ምናምን ተብሎ እነሱ ራሱ ከመስራታቸው እንደዚህ ከስጋታቸው የተነሳ ነው እኛንም ለማሳደድ ውጡ ለማለት ምናምን የደረሱ ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዘዋል ተብሎ ሲወራ ስለ እውነቱ ስለ እውነት ለማረጋገጥ እንትን ያለ ተማሪ አለ? የለም ሲጀመር ማለት ነው። በዛ ተይዞ ነው ሲቀጥል ደግሞ ባልና ትግሬ ምንድ ነው የሚያገናኘው ሲጀመር ማለት ነው። ጉዳዩን በቅርበት የሚከታተሉ የመቶ ከተማ ኗሪ የጸጥታ ችግሩን ለመፍታት የዩኒቨርስቲው ባለስልጣናት እየወሰዱት ያለው እርምጃ ሁኔታዎችን እንዳባባሰ ይናገራሉ። መጀመሪያ ነገሮችን እያዩ ይሄን ተማሪ ምንድን ነው የሚያበሳቸው? ምንድን ነው ማደረግ ማድረግ የሚቻለው? እነዚህ ተማሪዎች የሄዱበትን ምክንያት ይታወቃል። ከዚህ በፊት ችግር ፈጥሯል። ህዝቡ በሰላም እየኖረ እነሱ ሌላ መንገድ በመሄድ የአካባቢውን፣ የተማሪውን፣ ዩኒቨርሲቲውን፣ ማህበረሰብን አደጋ ላይ የሚጥል ድርጅት የፈጠሩት እና ይሄ ነው ተማሪውን እንዲያበሳጭ ያደረገው። በኢትዮጵያ የሚታየው የፖለቲካና የጸጥታ ችግር በዩኒቨርሲቲ የሚገኙ ተማሪዎችን ኑሮና የመማር ማስተማር ሂደቱን እያወከ መሆኑን ጉዳዩን የሚከታተሉ እንደዚሁም ተማሪዎቹ ያስረዳሉ። በዛ ተነሳና እዛ የእኛ ልጆች ወይም ደግሞ የኦሮሚያ ክልል ልጆች እዛ እየተገደሉ ነው፣ ሶማሌ ክልል። ስለዚህ ተማሪዎች እዛ መሄድ የለባቸውም። ጅጅጋ ኦር ሌላ ሶማሌ ክልል ያሉት ተማሪዎች ወደ ክልላቸው ወይም ደግሞ ሌላ ክልል መመለስ አለባቸው ብለው ከልተወጡ የኦሮሚያ ክልል ተማሪዎቹ ከዛ፣ እንደዛ ካልተደረገ ተማሪዎቹ ካልተመለሱ ክላስ አንጀምርም ምናምን ተባለ። ያው ያው እንደሚፈልጉት ተደረገላቸው። ከዛ ትንሽ አንድ ሁለት ቀን ክላስ ጀመርን። ከዛ በኋላ ደግሞ ልጁ የሆነ ወሬ ሲናፈስ እንደዚህ ትግሬዎች ገንቡ ይዟል ምናምን ሲባል ወሬ የተናፈሰ ወሬ ነው። ከዛ ወደኛ ደግሞ ወጡ። ከተማሪዎቹ እንደተረዳ ነው በመቱ ዩኒቨርሲቲ በተለይ ከሁሉም ማህበረሰብ ስጋት ተፈጥሯል። ተማሪዎቹ እንደሚሉት የሶማሌና የትግራይ ክልል ተማሪዎች ለደህንነታችን ሰግተናል ሲሉ ከሌሎች ክልሎች ማለት አማራ፣ ደቡብ፣ ጋምቤላ እና ሌሎች ክልሎች የመጡ ትምህርት አለመጀመሩ ያሳስባቸዋል። ደህንነታችን ይጠበቅ እያሉ እየጠየቁ ነው። የኦሮሚያ ክልል ተማሪዎች ደግሞ የጸጥታ ኃይሎች ወደ ግቢ ሲገቡ ወከባና እስራት ይደርስብናል ሲሉ መለዮ ለባሽ አይፈልጉም። በነሐሴ ወር በሶማሌ ክልልና በኦሮሚያ ክልል መካከል የተነሳ ውዝግብና ግጭትን ተከትሎ በጅግጅጋ ዩኒቨርሲቲ ያስተምሩ የነበሩ ከስልሳ በላይ ኦሮሞ መምህራን የመኖሪያ ቤቶቻቸው እንደ ተከበቡ ገልጸው ወደ ዩኒቨርሲቲው ቅጥር ግቢ ከገቡ በኋላ በትምህርት ተቋሙ እርዳታ ከነቤተሰቦቻቸው ከጅጅጋ እንዲወጡ መደረጉን ዘግበናል። መምህራኑና ተማሪዎች በትምህርት ሚኒስቴር የትምህርት ኮሚሽን ለኦሮሚያ ክልላዊ አስተዳደር በማመልከት ለደህንነታቸው እንደሚሰጉና ወደ አካባቢው ለመመለስ እንደማይፈልጉ በወቅቱ አስታውቀው ነበር። ሆኖም በአዲሱ የትምህርት ዘመን ዩኒቨርሲቲው ሲከፈት ወደ ጅግጅጋ ከተመለሱ የኦሮሞ ተማሪዎች መካከል ተማሪ ንጉሴ ግርማ በፌዴራል ታጣቂዎች በጥይት መቁሰሉን ተከትሎ የኦሮሚያ ክልላዊ መንግስት ከአራት ሺህ በላይ የሚሆኑ የክልሉ ተማሪዎች በራሱ በክልሉ ከፍተኛ የትምህርት ተቋማት ውስጥ እንዲመደቡ መወሰኑ አይዘነጋም። መምህራኑ ግን አሁንም ለስራ አልተመደቡም፣ ችግር ላይ መሆናቸውም ተዘግቧል። አድማጮች ይህ በእንዲህ እንዳለ የመቱ ዩኒቨርሲቲ ፕሬዚደንት ዶክተር ታደሰ ሀብታሙ የሥራ መልቀቂያ ደብዳቤ አስገብተዋል። ለምን ሄኖክ ሰማእግዚአብሔር አሁን ማምሻውን አነጋግሯቸው ነበር። ግቢ ውስጥ በነበረ ችግር ምክንያት ልጆች ወጥቶ ነበረ። ከመቱ ዩኒቨርሲቲ እየሾለኩ እየሾለኩ ወደ ጋምቤላ ሄደው ነበር ልጆች። እነዚህ ልጆች በቃ ተከፍተው ሄደዋል። ተመጡ ተግባብቶ ከኛ ጋር የተሰጣቸውን የልመና ሂደት እና የማስተማመኛ ሂደት ሰምተው ከመጡ በኋላ እስቲ ሰብሰብ ብለን ደግሞ ተማሪዎቹም ነፃ እንደሆኑ ከተማሪ ከኦሮሞ ተማሪዎች ከተማሪዎች ሁሉ ሰላም ፎረም ይባላል፣ ስቱደንት ካውንስል አለ። መምህራንን ይዘን፣ አባገዳችን ይዘን፣ የዞን ጸጥታ ይዘን፣ የሀገር ሽማግሌዎች ይዘን እና አስተዳደር ክፍሉ ይዘን ኮንፊደንስ እንዲኖራቸው እና በግቢ ውጭ ወደ ግቢ ሲመጡ ሰብሰብ አድርገን ውጪ በአዳራሽ ውስጥ ወያይተናቸው ያሉ እንግዲህ እኛ እንግዲህ ምንም ነገር አትሆንም፣ በቀጣይ ወደ ዩኒቨርሲቲያቸው ተመልላቸው ስራችን ስሉ ብለን ልጆችን ወደ ወደ ግቢ እንሸኛለን። ከከተማ ከተማ ነው ያለው መጀመሪያ። እሺ፣ በአውቶቡስ ነው ከጋምቤላ ያመጡን ልጅ ሰዎቹ። ከዛ እነዚህ ልጆች መምጣታቸው ራሱ ደስ ብሏቸው እየጨፈሩ ይገባሉ ወደ ግቢ። ከዛ እኔ ተኮትዬ ሲሄድ ግቢ ውስጥ ችግር እንደተፈጠረ ደግሞ አይደለም ምንድን ነው ችግር የተፈጠረው የኦሮሞ ልጆች የተወሰኑ ግሩፕች ምንድን ነው የሚሉት፣ ከአሁን በፊት እኛ ምን ሳናደርጋቸው ሄዱ። ከሄዱ በኋላ ደግሞ አሁን ምን አይተው ሄዱ? ለምን ተመለሱ? እዚህ የነበሩት ምን ሆኑ? የሚል አይነት ዝም ብሎ አለለ የችወት ነገር ያስነሳሉ። በቃ የተቃውሞ አይነት ነገር መጀመሪያ፣ በእርግጥ ተስማምተን ነበር። ከእዛ በኋላ ልጆቹን የያዘው መኪና ዞሮ ይወጣል ተግቢ በቃ በጣም ደነገጥኩኝ። በጣም ደነገጥኩ። እጅግ በጣም ደነገጥኩ። ልፋታችን ብዙ ነበር። እነዚህ ልጆች ወደዛ አሳምነው ለማምጣት እኛ ብቻ ሳይሆን የፌዴራል አካላቱ በጣም ብዙ አካላት የተሳተፈበት የማሳመን ስራ ነበር የተሰራው። ይህ አደረስን ነው በኋላ እንደገና ደግሞ ሪቨርስ ሲያደርግ በጣም ተናደረ። ሰማኝነው በቃ ምን ማድረግ አለብኝ እኔ? እሱን ነው ስለ ሱን የማስበው። ከሱን እያሰብኩ እያለሁ ልጆች እንግዲህ እንደ ሰልፍ ነገር ከአንድ አስት አምስት ሰዓት ከአስራ አምስት ሰዓት በኋላ ከአንድ ሰዓት በኋላ ነው ከምሽቱ አንድ ሰዓት በኋላ ስለሆነ ጨለምለም ብሏል።

ማታ ነው ብቻዬን። ከዛ የቀረጣ ክፍልም አለ በእርግጥ እኔ ደግሞ ልጆችን ፈርቻለሁ። በጣም ነው የምቀርባቸው። ኤክስትሪምሊ ነው የምቀርባቸው። ከዛ እናድርግ ጠዋት ሰላም አይሰል እዛው ግቢ ውስጥ ነው። ኢሹ ምንድን ነው? ታደሰ ወርዶ ሌላ ሰው መሆን አለበት።